የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ22 ሜትር ባንዶች በየቀኑ ከሚ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። የት ነው ያለነው? እረ ለመሆኑስ ወዴት እያመራ ሊሆነ የህዝቡ አጠቃላይ አስተሳሰብ አገር የለንም ነው የሚለው። ይህንን ነገር በፖለቲካ መልክ ማየት አንችልም። ፖለቲከኞችም ለዚህ መፍትሄ የላቸውም። ለዚህ ችግር መፍትሄ የሚያመጣ ህወሀት ብቻ ነው። ምክንያቱም ችግሩን የፈጠረው ራሱ ነው። ህወሀት በዚህ ላይ መፍትሄ ማምጣት አይችልም። ህወሀት በኢህአዴግ ውስጥ ያለው አመራር ቢሆን እየተሸረሸረ እየደከመ ከመሄዱ ጋር በተያያዘ ከትግራይ ወኪልነቱ ጋር፣ ያም ደግሞ የትግራይ ህዝብ ወኪሌ ነው ብሎ እስከተቀበለው ድረስ ነው የሚመጣጠን ሚና በኢህአዴግ ውስጥ የሚጫወትበትን ሁኔታ እንዲቀበል ግፊት መደረግ ነው ያለበት። ያን እስከተቀበለ ድረስ ሁኔታዎች እየተረጋጉና መልክ እየያዙ ሊሄዱ ይችላሉ። አሁን ዛሬ እንነጋገራለን። የዚያች አገር ነገ ሁነኛ መንገዶችና አቅጣጫዎች ያሳስቡና ያነጋግሩናልና በያላችሁበት ትነጋገሩበት ዘንድ እናንተ አድማጮቻችንንም ለተሳትፎን ጋብዛለን። የሰማችኋቸውም የራዲዮ መጽሔት ልዩ ቅንብር የአገር ጉዳይ ባለተራ እንግዶች ናቸው። መጽሐፌ ርዕስ እልልታና ሙሾ ነው። የሚለው ግጥም ብዙ ጊዜ ስሜት ይፈልጋልና እዚሁ ኢትዮጵያ ውስጥ ነው የምኖረው እና ብዙ ነገሮችን ስለምመለከት ከሁለት አራት በኋላ ያለው ስሜት ለእኔ ከዛ መንፈስ እንደወጣ ያደርገኝ። እርግጥ ህይወት ቀጥላል። ብዙ ነገር አለ ግን ቢሆንም እማየውን ነው እማፈሰው። ብዙ ጊዜ ያለው ትኩሬቴን የሚሰበው በአጠቃላይ ኑሮዬ ነው። ወጣቷ ገጣሚ ትዕግስት አለምነህም ከግሩም ግጥሞቿ ጋር አብራን ታመሻለች። ህዳር ሰሞኑን ይታጠናል ወሩን ነው። ህዳር ሰሞኑን ይታጠናል ማለታችን ህዳር ሲታጠን እንዲሉ በንጉሥ የአክሊሉ መጽሔት ወቅት ባለፈው ፕሮግራሙ ስለ ጀመረው የከበደ ሚካኤል ታሪኮች እንሰማለን። የፕሮግራም ዝርዝሩን ለጊዜው እዚህ ላይ ገታ እናድርግና ሰላምታውን እናስከትል። ጤና ይስጥልን፣ እንደምናመሻችሁ ክቡራንና ክቡራት አድመጮቻችን ከእሁድ ህዳር 10 2010 ዓ ም የራዲዮ መጽሔት ልዩ ዝግጅቶቻችን ጋር ፕሮግራም አቀናባሪያችንን ንጉሡ ታምሬን ይዘን አዘጋጅና አቅራቢዎቹ አሉላ ከበደና አዲሱ አበበነን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰአቱ የሰዓቱ የዓለም ዜና ይቀድማል። እንደምናመሻችሁ አድማጮቻችን፣ ዜናውን የማንብላችሁ አዳነች ፍሳሐዬ ነኝ። የዝምባብዌ ገዢ ፓርቲ ዛኑ ፒኤፍ ፕሬዚደንት ሮበርት ሙጋቤ እስከ ነገ ሰኞ እኩለ ቀን ላይ ባለው ጊዜ ውስጥ ከስልጣን እንዲወርዱ አለበለዚያ ግን ክስ እንደሚመሰረትባቸው በመግለጽ የጊዜ ገደብ ሰጥቷቸዋል። ዛኑ ፒኤፍ ፕሬዚደንት ሮበርት ሙጋቤ ከሁለት ሳምንታት በፊት ከስልጣን ያባረሯቸውን ምክትል ፕሬዚዳንት የነበሩትን ኤመርሰን ምናንጋጓን አዲስ የፓርቲው መሪ አድርጎ ሾሟቸዋል። የሀገሪቱ ወታደራዊ ኃይል ባለፈው ሳምንት ተቋማትን በመቆጣጠር ጣልቃ የገባው ሙጋቤ የህዝብ በሚጠሉት ባለቤታቸው እንዲተኳቸው ያደርጋሉ በሚል ስጋት መሆኑ ታውቋል። የፓርቲው መሪዎች የዛኑ ፒኤፍ ሴቶች ሊግ መሪ የነበሩትን የሙጋቤ ባለቤት ግሬስን ከገዢ ፓርቲ አባልነት አሰናብቷል። ትላንት ቅዳሜ በብዙ ሺህ የሚቆጠሩ ደስታ የሚንጸባረቅባቸው የዝምባብዌ ተወላጅ ተቃውሞ ሰልፈኞች የሐራሬ መንገዶችን አጥለቅልቀው ውለዋል። አንዳንዶቹ ወደ ኦፊሴላዊ የሙጋቤ መኖሪያ ቤት አምርተዋል። ሙጋቤ ከስልጣን እንዲወርዱ የሚጠይቅ አገር አቀፍ ሰልፍ ተካሂዷል። ሙጋቤ በኦፊሴላዊ መኖሪያ ቤታቸው በቁም ስር ይገኛሉ። ከስልጣን እንዲወርዱ ድርድር በመካሄድ ላይ ያለውም እዛው ነው። ከሊባኖስ ጠቅላይ ሚኒስትርነት ስልጣናቸው መሰናበታቸውን ሳውዲ አረቢያ ሆነው በያዝነው ወር ያስታወቁት ሰዓድ አልሐሪሪ በመጪው ሮብ ወደ ሊባኖስ ተመልሰው ሳይታሰብ ስላሰሙት ከስልጣን መሰናበት ውሳኔ እንደሚያስረዱ ገልጸዋል። ሐሬሪ ይህን ያሉት በፓሪሱ የኤሊሴ ቤተ መንግስት ከፈረንሳዩ ፕሬዚደንት ኢማኑኤል ማርኮን ጋር ሆነው ነው። ሀሬሪ በሊባኖሱ ግራ የሚያጋባ የፖለቲካ ድራማ ላይ ያላቸውን ሚና አስመልክቶ መፍትሄ ለማግኘት ማርኮን ወደ ፈረንሳይ እንደጋበዟቸው የሚታወቅ ነው። እንደምታውቁት ከስልጣን ተሰናብቻለሁ። ስለ ጉዳዩ ሊባኖስ ስመጣ እንነጋገራለን ካሉ በኋላ ሀሪሪ ረቡዕ በሚካሄደው የነፃነት ቀን በዓል እንደሚገኙ ገልጸዋል። ሊባኖስ ላይ ያለውን የፖለቲካ ሁኔታ አስመልክቶ ከፕሬዚደንት ሚሸሎን ጋር ከተነጋገሩ በኋላ አቋሚዬን ይፋ አደርጋለሁ ሲሉም አክለዋል። የቱርክ የውጭ ጉዳይ ሚኒስትር መልቪን ካቡሱግሉ ስለ ሶሪያ ጉዳይ ለመወያየት በመጪው ረቡዕ ሩሲያ ለሚደረገው ጉባኤ ለመዘጋጀት የሩሲያና የኢራን አቻዎቻቸውን ከታንያ በተባለው የሜዲትራኒያን ባህር መዝናኛ ቦታ ላይ እየተነጋገሩ ናቸው። ቱርክ በሩሲያው የእርስ በርስ የጦርነት ቴህራንና የሞስኮ ተቃዋሚ ወገኖችን የምትደግፍ ቢሆንም ጦርነቱን ለማቆም ሲሉ እየተባበሩ መሆናቸው ተገልጿል። የሶስቱ ሀገሮች ወታደራዊ ኃይሎች ኢድሊብ በተባለው የሶሪያ ክልል ከወታደራዊ እንቅስቃሴ ነጻ ቀጠና ባሉት ላይ ተመድበዋል። ኢድሊብ የሶሪያን መንግስት የሚዋጉ አማጽያን ካሉባቸው የመጨረሻ አካባቢዎች አንዱ ነው። ሶስቱ ሀገሮች በከፊቱ በበለጠ እየተባበሩ ቢሆንም እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድንና የሶሪያን መንግስት የሚዋጉት አማጽያን መሸነፋቸው አይቀሬ በሆነበት በአሁኑ ወቅት የሶስቱ ሀገሮች ተቀናቃኝ አጀንዳዎች እየተንጸባረቁ ናቸው። ሶስቱ ሀገሮች ዛሬ የተሰበሰቡትም ረቡዕ ከሚካሄደው ጉባኤ በፊት ልዩነታቸውን ለመፍታት ካልቻሉም እንኳን ለማርገብ ነው ተብሏል። የአርጀንቲና የባህር ኃይል ሰባት ያልተሳኩ የሳተላይት ጥሪዎች እንደተሰሙ ገልጿል። ጥሪዎቹ በያዝነው ሳምንት የገባበት ካልታወቀው ሰርጓጅ መርከብ የተደረጉ ሊሆን ይችላል የሚል ግምት አለ። የሀገሪቱ የመከላከያ ሚኒስቴር እንደሚለው የሳተላይት ጥሪዎች ከኤ አር ኤ ሳንጇን የተደረጉ ሊሆኑ ይችላሉ። አርባ አራት የሰርጓጅ መርከቡ ሰራተኞች የግንኙነቱን መስመር ለመመለስ እየሞከሩ ሳይሆን እንዳልቀረ ባለስልጣኖች ጠቁመዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። አዎ የራዲዮ መጽሔቱ የመጀመሪያው ቅንብር የሳምንቱ ምርጥ ግጥም ነው ሰዓቱ የነተበ ሸማ የለበስኩት ሸማ አደፈ በላይ አውልቅ እንዳጥለው እርቃን ነው ገላይ ምን ቀይራለሁ እድፉን ልቻል ብልም ክፍ ነው ሰባይ በማከው አካሌ የደርሳል ፍቃይ የዛሬ ስንት ዓመት ሀፍረቴ ምሸሽግ የብታና ቅጠል በቀን አገልግሜ ተባዩን ላራግፍ እድፍንም ላጠዳ እንዶድ ተሸክሜ በወርድም ከሸጡ ኩልል ያለው ውሃ በደራሽ በፍርሶ እያጓራ ሲጎርፍ የቅጠል ግልድሜ በላዩ ላይ ደርቆ ባውሎ ንፋስ ሲረግፍ ገባ ተበልሽ የቆሸሻ ጨርቅን በግሜ ለብሽ ሰብአዊም አይሏል እድፉም ይብት አድፏል፣ ቆዳዬን ገርቅቶ ዘንድሮም አካለሁ። መቼ እንደሚቀየር፣ መቼ እንደሚታጠብ እኔ ምን አውቃለሁ? የነተበ ሸማ የሳምንቷ ምርጥ ግጥም ናት። ገጣሚዋ ትዕግሥት አለምነናት ከግሩም ግጥሞቿ ጋር ስለ ሥነ ግጥምና ስለሚጻፍለት ሕይወት እያወጋችን አብሯን ታምሻለች። ለቀደመችው የነተበ ሸማ የተሰኘ የሳምንቷ ምርጥ ግጥሟ ትዕግሥትም እናመሰግናለን። በመልካም ፓኖ ዘራፍ ማለና ጠይቅ ተመራመር ያለውን ታሪክ ይነግሩ ሀላበው ያለፈውን ታሪክ ይነግሩ ሀላባው ቀደም እንደነበረ ማንም ሳያውቀው ዓለምን የት ነው ያለነው? ኧረ ለመሆኑስ ወዴት እያመራን ይሆን ስንል ጠይቀን፣ ያሳስቡናል፣ ያነጋግሩናል ባልናቸው የአገር ጉዳይ ጭብጦች ላይ ትኩረት አድርገናል። አሁን በዚያች አገር ነገ ሁነኛ መንገዶችና አቅጣጫዎች ዙሪያ ልንነጋገር ዛሬም ሁለት እንግዶች ጋብዘናል። አቶ ያሬር ጥበቡና ዶክተር ዳንኤል ተፈራ ናቸው። ዛሬም በመግቢያችን እንደጠቆምነውና ከዓመት በፊት ገና ይህን ልዩ ፕሮግራም ሃብለን ስንጀምር እንደገለጥንላችሁ በያላችሁበት መነጋገራችሁ እናም የሚበጁ ነገሮች ላይ ማትኮር መቻላችሁ የፕሮግራሙ አብይ ዓላማ ነውና አሁንም በአክብሮት ተጋብዛችኋል። በኢትዮጵያ ጉዳይ ግድ የሚላቸው ለረዥም ጊዜ በኢትዮጵያ ጉዳይ የሚጽፉ ወይም በተለያዩ መድረኮችም ሀሳባቸውን የሚፈነጥቁ ሰዎች የምንጋብዝበት ልዩ ፕሮግራም ነው። ዶክተር ዳንኤል ተፈራ ከዊስካንሰን፣ አቶ ያሬ ጥበቡ ከዋሽንግተን አጎራባቿ ሲልቨር ስፕሪንግ ከተማ ወደ አገር ጉዳይ ፕሮግራማችን እንኳን በደህና መጣችሁ። በጣም አመሰግናለሁ። ለመሆኑ የት ነው ያለ ነው በሚል ጥያቄ ነው ቀደም ሲል በመግቢያችን የተንደረደር ነው። ከሩቅ ልጀምር ዶክተር ዳንኤል፣ በኢትዮጵያ ጉዳይ በስፋት ይጽፋሉ፣ ይሁነኝ ብለውም ይከታተላሉ። ወደ ዋና ዋናዎቹ የውይይታችሁ አበይት የትኩረት ጭብጦች ከመዝለቃችን በፊት የሰሞኑን ሁኔታ ብንመለከት፣ የአገሪቱን የልብ ትርታ፣ የፖለቲካ ትኩሳት እንደምን ትለኩታላችሁ? በምን አይነት ሁኔታ ላይ ነው ያለችው አገሪቱ ትላላችሁ? እንደናንተ መረዳት። አሁን እንደምናየው እኔም እዚህ መጨረሻ ኢትዮጵያን ለማዳን በሚል ርዕስ የጻፍኩት ላይ እንዳየኸው የአሁኑ ሁኔታ በጣም አስጊ ይመስለኛል። ህዝብ ይጋጫል፣ በሰፊው ይታያል። ጉዳቱም የምናየውና የምንሰማው ነው። አሁኑ ሁኔታ በጣም አስጊ ነው። እኔ እንደሚመስለኝ መሪዎቹ ትልቅ ትኩረት ሊሰጡት ይገባል። ይህንን ችግር ለራሳቸውም ጥቅም ብለው መፍትሄ ሊያገኙለት ይገባል። እዛም ወረቀቱ ላይ እንደጠቀስኩት ይሄ ከዛሬ ሀያ አምስት አመት በፊት የመሰረቱት የክልል ስርዓት ያመጣው ጠንቅ መሆኑን ጠቅሻለሁ። ከዛ በፊት ግን የኢትዮጵያ ሕዝብ ከሞላ ጎደል ተፋቅሮ የሚኖር ተረዳቶ የሚኖር ሕዝብ ነበረ። ያ ስርዓት የክፍለ ሀገር ስርዓት ነው። በሰላም ታሪክ ያለው ከብዙ ጊዜ ጀምሮ ሲወርድ ሲዋረድ የመጣ በኢኮኖሚ፣ በጂኦግራፊ፣ በታሪክ የተሳሰረ ስርዓት ነበረ። እሱን ማጥፋታቸው ችግር ፈጥሯል። ይህ ችግር አሁን ተጠራቅሞ አስጊ ሁኔታ ደርሷል። ይሄ ነው የምገምተው። መልካም እንዲሁ በአጭሩ የመደርደሪያውን እድል ልስጦ። አቶ ያሬድ እርሶ በትግሉ ወቅት ወደ ስልጣን ላይ የመጡት ሀይሎች በቅርበትም የሚያውቋቸው መሆኑን እረዳለሁ። ሀያ ስድስቱን አመታት የነበሩትን ሁኔታዎችን በመከታተል በሚጽፏቸው ጽሁፎች ተሳትፎ እናውቃለሁ። እርሶስ ዛሬ ያለውን ይህን ያሳስባል ያስጨንቃል የከፋ ነገር እንዳይመጣ የሚባልበትን ሁኔታ እንዴት ነው የተረዱት? የኢትዮጵያን ፖለቲካ ትኩሳት፣ እንዲሁም ማህበራዊ ሁኔታዎች የቃኙበትን ጠር ያለ ግምገማውን እንውሰድ። አመሰግናለሁ አሉላ፣ ለተሰጠኝ እድል። ወደ ቮይስ ኦፍ አሜሪካ ስመለስ ከረጅም አመታት በኋላ ነው ያለውን ሀገራዊ ሁኔታ ማየው። ያው ባለፉት ሀያ አምስት አመታት በህገ መንግስት ደረጃ ተደንግጎ የጸደቀው በብሔረሰቦች ማንነት እና በዋናዎቹ ቋንቋዎች ዙሪያ የተመሰረተው የፌዴራል ህብረት እና በአንድ ፓርቲ ማዕከላዊነት ከነዚህ ይሄም አንድ ፓርቲ ደግሞ በአብዛኛው የህዝባዊ ወያኔ ሀርነት ትግራይ ወይንም ቲፒኤልኤፍ ተብሎ በእንግሊዝኛ ምህፃረ ቃል የሚታወቀው የዛ ሀይል አመራር ላይ የተቃኘው የአመራር አካሄድ የመጨረሻ ጉልበቱና አቅሙ ላይ ደርሶ ማሽቆልቆል የጀመረበት ሁኔታ መፈጠሩ፣ በአንድ በኩል የክልላዊ ማንነት እየጠነከረ መምጣት ከዚህ ማንነት በመነሳት ህዝቦች መብቶቻቸውን እየጠየቁ የመሄድ እነዚህም መብቶች ለማፈን ማዕከላዊ መንግስት የወሰዳቸው ወታደራዊ እና የደህንነት ሴኪሪቲ እርምጃዎች የህዝቡን ብሶት ይበልጥ ያባባሱበት፣ በተለይ በኦሮሚያ ደግሞ የወጣቱን ቁርጠኝነት ይበልጥ ያስከተልበት ሁኔታ መፈጠር እነዚህ የኢህአዴግ አባል ድርጅት የሆኑትንም ድርጅቶች ራሳቸውን እና አመራሩን በህዝባዊ ትግሉና ያለውን ስታተስኮ ወይንም የቆየውን አመራር ደግፎ በመቆም መሀል ምርጫ ማድረግ የሚገደዱበትን ሁኔታ መፍጠሩ ይሄ ነው ያለው የፖለቲካ ድቀት ቢመስለኝ እና ከዚህ የፖለቲካ ድቀት እንዴት መውጣት እንችላለን? ሌላውን እንግዲህ ማየት እንችል ይሆናል ብዬ አስባለሁ። መልካም። በአሳሳቢነት የሚታዩትን በተለያዩ ወገኖች በጽሁፎች የሚንጸባረቁትን በተለያዩ መድረኮችም የሚመጡትን እናስቀድም። ጎጥ የለየ ግጭት እንዳይቀሰቀስ አሁን የሚታዩትም የተለያዩ አካባቢዎች አሁን ቀደም ተከስተዋል የተባሉ ተዘግበ ያሉትም ወደ ተባባሰ ሁኔታ እንዳይገቡ የሚለው የብዙዎችን ቀልብ የሳበ ይመስላል። የኢትዮጵያ ጉዳይ አጥኚ የሆኑት ፈረንሳዊ የታሪክ ተመራማሪና ጋዜጠኛ ረኔ ለፎ በቅርቡ በጻፉት ጽሁፋቸው የጎሳዎች ግጭት በኢትዮጵያ የሆነውን ነገር እንመልከት በሚለው ጽሁፋቸው አደገኛ ሁኔታዎች በአመታት ውስጥ እያደጉ መምጣታቸውን ያስረዳሉ ሌላ የግል ጸሐፊ ግርሃም ፒብልስ ከኢትዮጵያውያን ውጭ የሆኑትን ትዝብቶች ጎላ አድርጌ ለማምጣት ነው ወገንተኝነት ወይም ሌሎች አጨቃጫቂ ነገሮችን ቀለል ለማድረግ ያህል ነው የመረጥኩት እነኝህ ሁለት ጽሁፎች ኢትዮጵያ የጎሳ ግጭቶች በመንግስት የተቀረጹ የሚል አይነት ስሜት የሚያንጸባርቅ ጽፈዋል መንግስቱን ተጠያቂ የሚያደርጉ ወገኖች ገነው ወጥተዋል በእርግጥ ጎጥ የለየ ግጭት አሳሳቢ ይመስሎታል? ዶክተር ዳንኤል አሁንም እርሶን ላስቀድም። እሺ፣ በጣም አመሰግናለሁ አቶ አሉላ። አሁን የምናየው የህዝብ ግጭት ነው። መንግስት ግጭቱን ፈጠረ የሚባለው ትንሽ ከምናየው ወይም መረምረው ጋር የተያያዘ አይመስለኝም። እነዚህ ምዕራባውያን ጸሀፊዎች ያልካቸው አይቻሉ፣ እነሱም የሚጽፉትን። አሁን የሚያስፈራው የህዝብ ግጭት ነው። ይሄ የህዝብ ግጭት ተቀስቅሷል መንግስት ሰራው ወይም ህወሀት ፈጠረው ከማለት ይልቅ ይህ የህዝብ ግጭት ኢትዮጵያ ውስጥ ለኢትዮጵያ ታሪክ አዲስ ነው። ይህንን በደንብ አድርገን መገንዘብ ያለብን። ይህ ሊሆን የቻለው ትክክለኛው የክፍለ ሀገር ስርአት በታሪክ በጂኦግራፊ፣ በኢኮኖሚ ተሳስሮ የሚኖረውን ህዝብ በዘር እንዲደራጅ ምንም ትርጉም በማይሰጥ የታሪክ ድጋፍ የሌለው የታሪክ ማስረጃ የሌለው የጂኦግራፊ ማስረጃ፣ የኢኮኖሚ ማስረጃ የሌለው በጣም አጥፊ በሆነ መንገድ ነው የተሰራው። ይህን ያደረጉት ሆን ብለው ኢትዮጵያን ለመጉዳት ነው እየተባለ ደግሞ የሚነገርም ነገር አለ። እሱ አይደለም። የህዋት መሪዎች ያስቀመጡት ወይም በሀገሪቱ ላይ ያመጡት አመራር ራስ ጥቅም ላይ የተመሰረተ ነው። ለምሳሌ ጎንደር ሰሜን ምዕራብ ጎንደርን መሬት ወደ ትግራይ ማረጋቸው ይሄ ትክክል አይደለም። ትግራይን ለመርዳት የኢትዮጵያን ኢኮኖሚ ማሻሻል ነው የሚያስፈልገው። ትግራይ ህዝብ በየትም ቦታ ተዘዋውረው የሚኖር ህዝብ፣ ስራ የሚሰራ ህዝብ ነው። ከዚህ በፊት በክፍለ ሀገር ስርዓት በነበረ ጊዜ የትም ሄዶ የሚሰራ ነው። ችግሩ ኢኮኖሚውን እንዴት ነው የምናሻሽለው? ሳይሆን የመሬት ቅሚያ ሆኖ የህዝብ ግጭት ነው የምናየው። ስለዚህ መሸፋፈኑን ትትል ወደ ትክክለኛው መሰረታዊ ችግር መሄድ አለብን። የዛሬ ወር ትምህርታዊ ቪዲዮ ኮንፈረንስ አዘጋጅተን ነበር። እዚህ በእኔ በኩል የተሳተፉ ሁለት ታላላቅ ምሁራን ዶክተር አሰፋ ምህረቱ በጂኦግራፊ በኩል የጻፉትን ትንሽ ነገር ፈቀድልኝና ለአንበብ እሺ፣ አጠራ አድርገው አጠር አድርጌ የቀድሞ ክፍለ ሀገራት በአጠቃላይ የኢትዮጵያን መሬቶችና የተፈጥሮ ሀብቶች ዝናብ፣ ወንዝ፣ ጫካ፣ የዱር ሀብቶች እንዲሁም በሀገሪቱ ዋና ዋና የአየርና የመልክዓ ምድር ጠባዮች ቆላ፣ ወይና ደጋ፣ ደጋ ተካተው ለሁሉም ህዝብ እንዲዳረሱ ያደረጉ ከመሆናቸውም በላይ ከአስራ ሶስቱ ክፍለ ሀገሮች ውስጥ አስራ አንዱ የኢትዮጵያን የኢንተርናሽናል ድንበሮች ጥበቃ ድርሻቸውን እንዲያበረክቱ የተዋቀሩ ነበሩ ይላል። ይሄ በእውነቱ ታላቅ እውቀት ነው። ይህ እውቀት ለምን ተደመሰሰ? ለምን ይህ እውቀት መሰረት ሆኖ ኢትዮጵያ ወደፊት እንድትለማ አልተደረገም? እዚህ ላይ ነው ዋናው። ለዚህ ነው ቅድም። ይህንን ችግር ሊመልሱ የሚችሉት የአሁኖቹ ገዢዎች ናቸው። ምክንያቱም ስህተቱን የፈጠሩ እነሱ ስለሆኑ፣ አሁን ያሉበት ሁኔታ በጣም አስጊ ነው። ሸዋ ውስጥ ነው ቁጭ ያሉት መጥተው እነሱ ትግራይ ውስጥ የሸዋ ሸዋ የጎጃም ጎጃም የራሱን ስራ እያስተዳደረ ኢትዮጵያን ማልማትና ማሳደግ በራስ አስተዳደር ስርዓት መኖር ይቻል ነበረ። ይሄ ነው ዋናው ችግር ነው የሚለው። አመሰግናለሁ። መልካም። ገፋ አድርገን እንድንሄድባቸው የሚፈልጉ ሀሳቦች ተነስተዋል። ግን ቶሎ ብለን በእሱ እንዳንጠመድ አዳዲስ ሀሳቦች እንድታመጡ ይሄ ቋንቋን መሰረት ያደረገው አከላለል ችግር ነው የሚለውን በኋላ ላይ እንድትመለሱበት ላድርግ። አቶ ያሬድ እርሶም እንዲያውም በወጣትነት ጊዜው ይሄን ከመሬት ላራሹ ህዝቦች ራሳቸውን ማስተዳደር የሚገባቸውን ነፃነት እንዲያገኙ የሚለውን ካቀነቀኑ የጊዜ ወጣቶች ውስጥ ምሮትና ዛሬ ካለው ሁኔታም ጋር አሁን ችግር አለ የሚባልበት ያ ግጭት ያሰጋሉ ብዬ ያነሳውትን ጥያቄ የእርሶንም እንመልከት። ባለን ሰዓት ሰብሰብ ሰብሰብ እያደረግን እናልፋለን። አቶ ያሬድ በእኔ አመለካከት በህዝቦች መሀል ግጭት አለና ያ ያሳስባል የሚለው የዶክተር ዳንኤል አስተሳሰብ የምጋራ አይመስለኝም። የማንነት ጉዳይ ጎልቶ መጥቷል። ኢትዮጵያ ውስጥ ግን ያሉት ግጭቶች የግድ ከዚህ ማንነት ጋር የተያያዙና የሚያስፈሩ አዲስ በታሪካችን ያልነበሩ ናቸው ብዬ ማየት ፈቃደኛ አይደለሁም። ምክንያቱም አንድ ማየት ያለብን ነገር አሁን አንደኛ አገራችን ለዓለም አቀፍ ህብረተሰብ በጣም የተጋለጠች ሀገር ሆናለች። አገራችን ለሚዲያ የተጋለጠች ሀገር ሆናለች። ሶ ድሮ ለምሳሌ እኔ ከሁለተኛ ደረጃ ተማሪነት የጀምሮ ከሺ ዘጠኝ መቶ ስልሳዎች ማለት ነው ስለ ኢትዮጵያ የተወሰነ ግንዛቤ መያዝ ከጀመርኩበት ጀምሮ በጉጂና ደራሳ በአፋርና ሶማሌ ምን መሀል ግጭቶችና የህይወት መጥፋት የንብረት መውደም እንደነበር በጣም አተሎ ለብል ስንሰማ ሰማን ያደግ ነው እና ምንድን ነው ያኔ ለሚዲያ ተጋልጦ ያልነበረ ማህበረሰብ አሁን ይበልጥ ለዛ ክፍት የሆነ ይመስለኛል። አንደኛ። ሁለተኛ ፋክተር ግን ከዚህ ከፖለቲካዊ ማንነት ከክልል ማንነት ከቋንቋ ጋር የተያዘው ማንነት መነሳት ጋር ኤሊቱ አካባቢ ልሂቃኑ ልሂቃኑ አካባቢ ያንን የመጠቀም እና ያንን እንደ ፖለቲካ መነሻ የመያዝ ነገር አለ። ከዚህ በመነጨ አሁን አዲስ ምናየው ድሮ በእኛ ጊዜ ለምሳሌ ቀደም ኃይለ ሥላሴ ዩኒቨርሲቲ ተማሪዎች እያለን ፈጽሞ ያልነበረ ነገር፣ በኦሮሞና ትግሬ ተማሪዎች መሀል ግጭት አለ። በኦሮሞችና አማሮች መሀል ግጭት አለ። በአማሮችና ትግሬ ተማሪዎች መሀል ግጭት አለ። አንዳንድ ጊዜ ከምንሰማቸው ሪፖርቶች እነዚህን ግጭቶች ግፊት የሚያደርጉት የደህንነቱ መዋቅር ውስጥ ያሉ ኤሌመንቶች ናቸው፣ እና የተማሪውን ዝቅተኛ የንቃተ ህሊና ደረጃ ይጠቀሙበታል የሚል ነው። ስርዓቱ ተጠያቂ የሚሆን የሚመስለኝ አንደኛ ለማረጋገጥ አንችልም፣ ግን ከሚነገረው በእውነት የራሱን የደህንነት ኤጀንቶች ወይንም ሰራተኞች ለእንዲህ አይነት የእርስ በርስ ግጭት ይጠቀማሉ ወይ የሚለው ይሄ አንዱ ነው። ሁለተኛው ግን በአንድ በኩል የክልል ማንነትን የሚገፋውን የሚያጦዘውን ያህል በሌላ በኩል እነዚህን ብሔረሰቦች የሚያስተሳስር የጋራ አንድነት ላይ ምንም የሚሰራው ነገር የለም። በአመራሩ ደረጃ በፖለቲካ አመራሩ ደረጃ ኢትዮጵያን እንደ ኢትዮጵያ በስሟ ለመጥራት እንኳን የመጠየት ነገር ሀገሪቱ፣ ሀገራችን፣ ያቺ ሀገር፣ ይቺ ሀገር አይነት ነው እንጂ ኢትዮጵያን በስሟ እንኳን ለመጥራት ፈቃደኛ አልነበሩም እና አሁን አቶ ለማ መገርሳ ባህር ዳር ሄደው ኢትዮጵያዊነት ሱስ ነው ምናምን ሲሉ ህዝቡ እንደዚህ በጣም በከፍተኛ ደረጃ ለጉዳዩ ድጋፍ የሚያሳየው ተርቦ የቆየው ተነፍጎ የቆየው ጉዳይ ስለሆነ ይመስለኛልና ከፖለቲካ አመራሩ ጋር ነው አብዛኛው ችግር ያለ ይመስለኝ እንጂ በጣም የሚያሳስብ የዚህ የህዝብ ህዝብ እልቂት አለ ብዬ ለማሰብ ፈቃደኛ አይደለሁም። ልዩነት ያላቸው ሀሳቦች እንዳሏችሁ በክርክር መልክም ወጣ ብለው የመታየት እድል እንደሚኖራቸው ተስፋ አረጋለሁ። ወደ ዶክተር ዳንኤል ከመመለሴ በፊት ግን የህዝብም ባይሆን አቶ ያሬድ ይሄ ጎሳኔ የው ግጭት መነሻው ምንም ይሁን ምን መፍትሄው ላይ መነሻውን መመልከቱን እንደሚጠይቅ እረዳለሁ። ግን አሳሳቢ ነው ይላሉ። ምንም እንኳን ሂደት መለስ እያለ ለበርካታ አመታት የታየባቸው ቢኖሩም አሁን ድንበር የሚዋሰኑ ጎሳዎች መካከል ያን አይነት ግጭት መኖሩ ተዘግቦ ያውቃል። ከዚህ ቀደምም ምናልባት ተጨባጭ ሁኔታዎችን መቃኘት ይጠይቅ ይሆናል። ነገር ግን ከሌሎች ምክንያቶችም ጋር ተያይዘው ምንጩ ምንም ይሁን ምን ያሳስባል ብለው ይሰጋሉ። ያሳስባል። በረጅም ርቀት ኢትዮጵያን አንድነት ይፈታተናል ብዬ አላስብም ነገር ግን ይሄ የእርስ በርስ ግጭቱ የተስፋ መቁረጥ ስሜ ለሌላ ቁርሾ መሰረት የሚሆኑ ነገሮች ጥሎ የማለፍ አደጋ እነዚህ ስላሉት በስነ ስርዓት ልናየው ሊመረመር እና እንዲቆምም መረባረብ ያለብን ይመስለኛል። ከዛ ውጪ ግን የኢትዮጵያን የወደፊት ዕጣ ሊፈታተን የሚችል አደጋ ነው ብዬ ፎር ሰም ሪዘን ይበልጥ አይዲዮሎጂካል ነው ልትለው ትችላለህ። እኔ ኢትዮጵያን እንደነዚህ በታሪክ የቆዩ ታላላቅ ስልጣኔዎች እንደ ቻይና፣ ቱርክ፣ ህንድ ምናምን በነዛ ድምር ውስጥ ነው ማየት እንጂ እንደ ሱማሌ እንደ ዩጎዝላቪያ በነዚህ ውስጥ ለማየት ፈቃደኛ አይደለው። ከዚህ ከምዕራቡ በቀሰም ነው የምሁራዊ እውቀትና ግንዛቤ ልንረዳው ማንችል አንድ የሚያስተሳስረን በድህነት የተጋመደ በጦርነት የተጋመደ የጋራ ነገር ያለን ይመስለኛል ያ የከፉ አዝማሚያዎች ከመምጣት ይልቁንም ደግሞ ዘለቄታ ያለው ጉዳት ከማምጣት አንድነትን ከመፈታተኑ ሊረዱ ይችላሉ የሚል አመኔታ ነው ያለሁት። አዎ ልክ ነው። መልካም ዶክተር ዳንኤል፣ ሌሎች ርዕሶች ጋር አልሄድም። እርስዎና አቶ ያሬድ የተለያያችሁበት የሚመስለው ነጥብ ላይ የበኩልዎን ሀሳብ እንዲሰጡ እድል ልስጥ። እሺ አቶ ያሬድ፣ የት ተወልደው እንዳደጉ አላውቅም። እኔ ተወልጄ ያደኩት ሲዳመው ነው። አሁን ደግሞ አራዳ ጊዮርጊስ አዲስ አበባ ነው። እሺ ስለዚህ የጠቀሷቸው ሁለት ጎሳዎች በአነጋገሮ ላይ ትዝ ይለኛል። እርሶ አራዳ አዲስ አበባ ሆነው የሰሙትን እኔ በአይኔ ያየኋቸው ደግሞ ለየት ይላሉ። አሁን ለምሳሌ ሲዳሞ ክፍለ ሀገር በስድስት አውራጃዎች ተከፍሎ ነበረ። አሁንም አሉ፣ ዞን ይሏቸዋል። ዞን ምን ማለት እንደሆነ አይገባኝም። እነዚህ እያንዳንዱ አውራጃዎች ከፍተኛ ጎሳ አላቸው። ይሄንን የክፍለ ሀገር አስተዳደር ዝም ብለን ጣል ጣል ባናደረግ ጥሩ ነው። ምክንያቱም ታሪክ አለው። አሁን ቅድም የተናገርኩት ዶክተር አሰፋ በጂኦግራፊ፣ ዶክተር ዳንኤል ክንዴ ደግሞ በታሪክ በደንብ አድርገው ገልጸውታል። ይህንን ህዝቡ እንዲያየውም ቪዲዮ ልከናል። በተጨማሪ በኢትዮ ሚዲያ እና ፎር ኢትዮጵያ ዳትኦርግ እኔ የማዘጋጀው ድረገጽ ነው። በሱም ልከናል። ህዝቡ ያያል ብለን ተስፋ እናደርጋለን። እውነትንና ታሪክን ተከትለን መሄድ ይኖርብናል። የአቶ ለማ መገርሳ ኢትዮጵያ ሱሳዊነትን የሚል የፖለቲካ አነጋገር ነው። እዛ ላይ በእውነቱ ጊዜን ማጥፋትም አልፈልግም። ኦሮሚያ ለኦሮሞ እየተባለ ኢትዮጵያዊነት ሱስ ነው፣ ይሄ አይደለም። አሁን ችግሩ ዋናው ችግር የሀገሪቷ ፣ ቅድም አቶ ያሬድን ጠቅሰውታል፣ የማንነት ጉዳይ። ማንነት ምን ማለት ነው? ምንድን ነው ማንነት በእውነቱ የተማረ ሰው ይህንን ጠልቆ መመልከት አለበት ምንድን ነው ማንነታችን እኛ እዚህ አሜሪካ ነገር ስንኖር ሰው ነን የሰው ልጅ እንዴት ማንነቱ ይጠየቃል ይሄ ማንነት የተባለ ፖለቲካ የመጣው በእነዚህ በአሁኖቹ ገዢዎች ነው ይህንንም ያመጡበትን ደግሞ ጠለቅ ብለን መመልከት አለበት። ሰሜን ጎንደር ላይ ትግርኛ ይናገራሉ አማርኛ ይናገራሉ ትግርኛ ትናገራላችሁና ወደ ትግሬ ግቡ ነው ይሄ ጠለቅ ብለን ስናይ የራስ ጥቅም ብቻ ማስጠበቂያ ነው እንጂ በእውነቱ ይሄ ቁም ነገር ያለው የፖለቲካ ስርዓት አይደለም። መኖርም የለበትም። የሰው ልጅ በቋንቋው፣ በሃይማኖቱ፣ በጾታው አይደለም ማንነቱ። የሰው ልጅ ማንነቱ ሰው መሆኑ ነው። እዚህ ላይ ጊዜ ማጥፋት የለብንም። ኢትዮጵያ ህዝብ አልተማረም በሰፊው ማንነትን ጠይቅ እየተባሉ ያፋጁታል። እኛ ይህንን ተቀብለን ማንነቱ እያደገ ነው ማለት ትክክል አይደለም። ይሄ ነው ልዩነታችን። እኔና በአቶ ያሬድ በኩል አመሰግናለሁ። መልካም። ይሄ የፍልስፍናና የአስተሳሰብ ዘለግ ያለ ክርክር የሚካሄድባቸውን ምናልባትም አሁን ከምትነጋገሩበት አለፍ ያሉትን ጭብጦች አነጋጋሪ ሌሎች ጉዳዮች ስላሉን ለጊዜው እንተዋቸዋለን። አቶ ያሬድ ግን ሌላ ጥያቄ ከማስከተሌ በፊት እሳቸው በሰጡት አስተያየት ላይ ባጭሩ መመለስ አለብኝ የሚሉት ካለ እድል ልስጥ። የማንነት መሰረታዊ የሰው ልጅ መገለጫ ነው ያልኳል መሰለኝም በዚህ ክርክር ላይ እያደገ የመጣ የማንነት የፖለቲካ አይደንቲቲ ከዚህ ከአዲሱ ስርዓት መዋቀር ጋር እየጠነከረ መጥቷል። እነዚህ ደግሞ በፊት ለፊታችን ተጋርጠው የቆሙ የፖለቲካ እውነታዎች ናቸው፣ መፍትሄ ይፈልጋሉ የሚል ነው ያለኝ ግንዛቤ። መልካም። ይሄ ሊያደር ምናልባትም ክርክሩ ሊቀጥል የሚችል አቅጣጫ አለው። ለመፍትሄ ፍለጋው ጠቃሚ ናቸው የሚባሉትን ሰበዞች መዘን እናወጣለን። ቋንቋን መሰረት ያደረገው አከላለል አንድምታው ምንድነው? ምንድን ነው? ምን አስከትሏል? ፌዴራላዊ አወቃቀር ምን ልዩነት አለው? ማንነት ከዜጎች አፍ መፍቻ ቋንቋ፣ የቡድንና የግል ነጻነት ወይም ግለሰቦች የሚያዩባቸውን መንገዶች አከራካሪነታቸው ረጅም ነው እና እንደምልከታችሁ ለአሁን የሚበጁን ነገሮች ላይ እናተኩራለን። አስፈላጊ አይደሉም እያልኩ አይደለም። አድማጮቻችንም የተለያየ ሀሳብ ይዘው እንደሚከታተሏችሁ እረዳለሁ። አሁን ካለው አጣብቂኝ ለመውጣት ግን ምን ይታያችኋል? እነኚህ ሁሉ ልዩነቶች ኖረው በዚህ ሰዓት የሚከታተሏችሁ ወንድማማቾች የተለያየ አቋምና ሀሳብ ሊኖራቸው ይችላል። ግን ወደ አደጋ ከሚያመሩ ሁኔታዎች በምን መታቀብ ይቻላል? ምን አይነት መንገዶች ወደ ሳተው አዝማሚያ ሊወስዱን ይችላሉ? አቶ ያሬድ እኔ እንግዲህ በመፍትሄነት ማስበው ኢትዮጵያዊ ዜግነቱን ሕዝቡ ተቀብሎ ከዜግነቴ ጋር የሚመጥን የፖለቲካ ተሳትፎ ይሄ ነው ማለት የሚችልበት አይነት አገር ቢኖረን የተሻለው መፍትሄ ነበር። ነገር ግን በስርአቱ ሰርጎ የመግባት አቅምም ሆነ በተቃዋሚው ሀይል ድክመትም ሆነ በአጠቃላይ ስለ ዜግነት ያለን አገራዊ ግንዛቤ ደካማነት በመነጨም ሆነ ወይንም ባለፉት አርባ አምስት አመታት በተደረጉት ትግሎች ኢትዮጵያን የሚሉ ሀይሎች ከግራውም ሀይል ይሁን ሌላው ኢትዮጵያ የብሄርተኛ ሀይል እየተዳክምና እየተበተነ እየተሰደደ ከመምጣትም አኳያን በለው የፖለቲካ ለለውጥ ለማምጣት የሚችሉ ሀይሎች ድክመት እጅግ በጣም ጎልቶ የሚታይ ነው በኢትዮጵያችን የፖለቲካ ምህዳሩ እጅግ በጠበበበት ሳይሆን በጠፋበት ሁኔታ ውስጥ ምን እንደው የሚሻለው ብዬ ሳስብ የታየኝ መንገድ አንዱ በኢህአዴግ በራሱ ውስጥ ህዝባዊ ወያኔ ሀርነት ትግራይን ግፊትና ጭቆና አባላቱ እንዲቃወሙ የማድረግ አመራሩ እምቢ እንዲል ማድረግ እና ለዚህ የማነሳሳትን ተግባር እንደ አንድ ዓላማ መያዝ አስፈላጊ ሆኖ ተሰምቶኝ ነበር። አንዱ መንገድ አንዱ ተስፋ መፍትሄ ሆኖ ሊታይ የሚችል ይሄ ይመስለኛል። ይሄ ግን በራሱ ለኢትዮጵያ መፍትሄ ያመጣል ሳይሆን የፖለቲካ ሜዳውን የመክፈትና ሌሎች የፖለቲካ ኃይሎች የሚሳተፉበት፣ የፖለቲካ እስረኞች የሚፈቱበት፣ ይሄ አገሪቱን አጠራቆ የያዘው የማንነት ስሜት እየቀነሰ በጋራ የሚያስተሳስሩን ሀገራዊ እሴቶች የሚበለጽጉበትን የፖለቲካ ሁኔታ ለማመቻቸት እና ዘላቂ ለሆነ የተመቻቸ የሀገር ግንባታ ምንገባበት ሁኔታ ለመፍጠር የሚያስፈልግ የፖለቲካ እርምጃ ነው ብዬ ነው የማስበው። በእኔ በኩል አመሰግናለሁ። መልካም ተከታይ ጥያቄ እንዳነሳ ይጋብዛል። አቶ ያሬ፣ ከአመራሩም ሆነ ሀገሪቱን እያስተዳደረ ባለው ገዢ ፓርቲ በኩል በውስጡ ሊፈጠሩ የሚችሉ የሚቀሰቀሱ ለውጦች ወደሚፈለገው አቅጣጫ የሚረዱ አስገዳጅ ሁኔታዎችን ይፈጥራሉ ይመስለኛል። በደምስ ሀሳቡ ጥያቄዎቹ ብዙ ናቸው። ተስፋ መቁረጥ የሚታይበት ሁኔታ መንግስት ሊያመጣ ይችላል ተብሎ የሚጠበቁ ለውጦችን አቅም የለውም ወደሚለው አዝማሚያ ሄዱ እስኪመስል ድረስ በግልጽ የሚነገሩ በፍርሃት ተሸብቦ የቆየ የለውጥ ጥያቄ እስከ ማንሳት ድረስ ደርሷልና አሁን ለዛ ሰዓት አላለፈም ወይ? በእርግጥ ተጨባጭ የሆነ ሌሎችን የመፍቀድ ወይም የማስገባት ፍቃደኝነቱ መምጣት የለበትም ወይ? ወደ ሌላ ቦታ ከሚሄድበት አድማጮች የአገር ጉዳይ ወጋችን አልተቋጨም። ለቀደመውና ለቀሪው ጥያቄዎች እንግዶቻችን የሚሰጧቸውን መልሶች መሰንበቻውን በተከታታይ ፕሮግራሞቻችን እናቀርባለን። ለአሁኑ ግን እንግዶቻችንን አቶ ያሬድ ጥበቡን እና ዶክተር ዳንኤል ተፈራን ለጊዜያቸው እናመሰግናለን። እግዜር ይስጥልን። you should እንግዲህ ያመለጥህ ይመስላል ወይስ ያመለጥከውን በል። ያመለጥኩት እኔም እግር ጥሎኝ እንደሚባለው በቦታ የተገኘሁት እና ለመከታተል እድል ያገኘሁት ችግራችን ይሄ ነው። እኛ ልንገኝ የሚገባን ቦታ ላይ አዘጋጆቹ አለመጋበዛቸው ስራቸው ነው። ይምጡ ፈልገው አነፍንፈው ማለታቸው ይሆን ይሆናል። በምንደረደሪያችን ምንነቱን ሳናስተዋውቅ ወደ ጉዳያችን ገብተን አድማጮች ስለ የትኛው ተቋም ወይም ቡድን ነው ሲሉ ይጠይቁን ይሆናል። ብዙ ጊዜ በስራዎቻቸው በቲያትር በመድረክ ዝግጅቶቻቸው መላልሰን የምናመጣቸው የጣይቱ የባህልና ትምህርት ማዕከል ሰዎች ናቸው። አስራ ሰባተኛ ዓመታቸው የዩናይት ስቴትስ ምክር ቤት እንግዳ ጭምር ነበሯቸው። እንዲያውም በዚያ ዝግጅት ላይ መስራቿ ሁለገባው አርቲስት ዓለም ፀሐይ ወዳጆ ሽልማት ተቀብላለች። በስፍራው ከኢትዮጵያውያን ውጪ ግጥም ምሽቱም ሌሎችን የማሳተፍ ባህሉን የአፍሪካ የስነ ግጥም መድረክ ማድረግም ዓለም አቀፍ ይዘትም አላበስ እየሞከሩ ነውና፣ በርከት ያሉ ሰዎች ተሳትፈዋል። ከካሊፎርኒያ የመጡ የቲያትርና የሲኒማ መምህርት ናቸው። ከዚህ ቀደም ዓለም ፀሐይ እየተሳተፈችበት መድረክ ወደ ካሊፎርኒያ ጋብዘዋት አዘጋጅተው ነበርና ራሳቸው ብዙ ስራ የሰሩ ናቸው። እሳቸውም ተሳትፈዋል። ለምለጠ ለማጓጓት ያህል በጣም ጥሩ ጓጉ የጨርሻለሁ ባልኖርም ዓለምን እንኳን ደስ ያለሽ እላለሁ። ድርጅቱንም ደግሞ እንደ ድርጅት አርቲስት ዓለም ፀሐይ ወዳጆ ቀደም ብለን በመግቢያችን እናስተዋውቃለን ቤተኞቻችን የሆናችሁትን ያህል አስራ ሰባተኛው ዓመት ልዩ ክብረ ባህላችሁን አስመልክቶ አልተገናኘንም ልንል ነው ያን ቅሬታ ይስማሙ ይሆን? መጠፋፋታችንን ምክንያት በማድረግ አንቱ እያልኩ ነው የማነጋግረው። እንግዲህ መቼስ ምን አደርጋለሁ። አስራ ሰባተኛውን ዓመት የጣይቱ የባህልና የትምህርት ማዕከል ዓመታዊ ክብረ በዓላችሁን ባለፈው እሁድ አካሄዳችኋል። ማካሄድ ብቻ ሳይሆን በርከት ያሉ ለየት ያሉ ቁም ነገሮችን ታዝቤያለሁ። የዩናይት ስቴትስ ኮንግሬስ ልዩ የዕውቅና ምስክር ወረቀት አስራ ሰባት ዓመት ለዘለቀው ድርጅት መስራችነትሽ ለሰጠሽው ብቃት ያለው አመራር በሚል የዚህ እውቅና የሚሰጥ ሽልማት በቅተሻል። በቅድሚያ እንኳን ደስ ያለሽ፣ እንኳን አብሮ ደስ አለን ማለት ላይ መቼም ይሄ የምስክር ወረቀት የውቅናውም ሽልማት የኔ ብቻ ሳይሆን ጎን የቆሙት የመላው የኪነ ጥበብ ባለሙያዎች፣ አብረውኝ የደከሙት ኮሚቴ መሆኑ፣ የቦርድ አባላት፣ እናንተም በሚዲያው በኩል ይህንን ድርጅት በመደገፍ ያደረጋችሁት አስተዋጽኦ በቀላሉ የሚገመት ስላልሆነ የሁላችንም ሽልማት ነው እና ሁላችንንም እንኳን ደስ አለን እላለሁ። መልካም፣ ይሄን አስራ ሰባት ዓመት የተጓዛችሁበትንም ጉዞ መልከት ለማድረግ እድል የሚሰጥ ይመስለኛል። ይሄን እውቅና የተሰጠበትን ለማስተዋወቅ ያህል እንግዶቻችሁ ከተለያየ ቦታ መሆናቸውን ተመልክቻለሁ። ሽልማቱን የሰጠው ዩናይትድ ስቴትስ ምክር ቤት አባል የሜሪላንድ እንደራስ እና የዋሽንግተን ዲሲ መንግስት ኃላፊዎች ተገኝተዋል። እስኪ አርቲስት ዓለም ፀሐይ ወዳጀው የዝግጅቱን ለየት ያለ ባህሪ ለአድማጮች አጋር የለን እንግዲህ ይሄ ድርጅት ላለፉት አስራ ሰባት አመታት ሲደክምም የቆየው በአካባቢው ያሉት ታላላቅ የመንግስት ኃላፊዎች ጉዳዩን ተገንዝበው በዚህ በአዳራሹም ስራ ይሁን ወይም አላማውን በማስፈጸም ረገድ የአቅም ድጋፍ የሚሰጡበትን መንገድ የመፈለግ ነው። ዞሮ ዞሮ ስንደክምበት የነበር ነው። አሁን በዚህ አመት እንግዲህ እንዳልከው ከዚህ ከከንቲባዋ ጽፈት ቤትም አምስት ኮሚሽነር ነው የተገኘው። በይበልጥ ደግሞ የአፍሪካን ጉዳዮች የሚመለከቱ ኮሚሽነሮች ተገኝተው ንግግርም አድርገዋል። የእውቅናም እንደዚሁ ሰርተፊኬታቸውን ይዘው መጥተው ሰጥተውናል። ከዚህ በተረፈ ቀደም ሲል እንደገለጽከው ደግሞ ኮንግረስማኑም ሬስኪን የዚህ የአካባቢያችን በሜሪላንድ ድርጅታችን በዲሲም በሜሪላንድም ስለተመዘገበ የእሱም መኖር ለእኛ ትልቅ ክብር ነበር። እሱም እንደዚሁ ስጦታና ከሽልማት ጋር ተገኝቶልናል። ሌላው በሙያችን በኩል አራያ የሚሆኑ ትልልቅ ባለሙያዎችን የመጋበዝ ኃላፊነት ነበረብን። ከሱ አንጻር ደግሞ ከሎስ አንጀለስ የጋበዝናት እጅግ በጣም እውቅ የሆነች ደራሲ፣ የትያትር አዘጋጅ፣ አሶሺየት ዲን ነች የድራማቲክ ራይቲንግ በሎስ አንጀለስ ቨርሊና ሁስተን ትባላለች። በተለይ ከራሷ ጸሐፊነትና የአዘጋጅነት ትልቅ ክብር ቦታ በተጨማሪ ደራሲያን፣ የቲያትር ፀሐፊያን መድረክ እንዲያገኙ የምትደግፍ በተለይ አሁን ደግሞ በቅርቡ እንደውም ሴት ደራሲያን የራሳቸውን ቲያትሮች ወደ ህዝብ ሊያደርሱ የሚችሉበት በጣም በመርዳት የምትታወቅ ናት። እኔም ባለፈው ሎስ አንጀለስ ቲያትሬን ባሳየሁበት ጊዜ ያገኘኋት ሰው ነች፣ ይቺ ትልቅ ሰው። እሷም ተገኝታለን ነበረ። እሷም እንዳየኸው፣ በጥበባችን ደግሞ ለእኛ ቁንጮና ራያ፣ ለሌሎች ሙያተኞችም ደግሞ ምሳሌ እንድትሆን ጋብዘናት ነበር። በዛ ላይ ደግሞ የእንግዶቹ ስብጥር ወጣቶቹን አይተሃቸዋል፣ አንጋፋዎችን አይተሃል። ትልቅ የፍቅር ምሽትን ጭምር ነበር በእውነት ለምን የገለሻቸውን ጨምሮ ብዙ ዝግጅቶች የነበሩበት ከኢትዮጵያውያን ውጭ ያሉ ተናጋሪዎችም ጣይቱ የባህልና የትምህርት ማዕከል ዓለም አቀፋዊ ተሳትፎውንም የሚያጎላ ከኢትዮጵያውያን ባህል ውጭም ወጣ ብሎ የአፍሪካውያን ወንድሞችና ሌሎችን የማካተት ዝንባሌውን ጨምሮ ያደረገውን የሚያሳይ እንቅስቃሴ አይተናል። ከበሬታ የተሰጠበትን ዜናና ለሰዓታት የዘለቀውን ክብረ ባህላችሁን ለቅምሻ ያስተዋወቅንበትን በዚሁን ቋጭና የ17 ዓመታት የጥበብ ጉዞን መለስ ብሎ ለማየት የሚያስችል ፈተናና ስኬቶቻችሁን መመርመር የሚችል ሰፋ ያለ ዝግጅት ከመድረኩ ድምፆች ዋና ዋናውን አዋደን በሚመጣው ፕሮግራማችን መልሰን ልናገኝሽ በቀጠሮ እንሰነባበት። ለአሁኑ ግን እግዜር ይስጥልኝ፣ በጣም በጣም አመሰግናል። አሁንም በድጋሚ በጣም ነው ማመሰግናል። የግጥም ዓለም ወጎች ይቀጥላል። ወጣቷ ገጣሚ ትግስት አለምነህ ቀደም ብለን እንዳስተዋወቅ ነው የሳምንቷ ምርጥ ግጥም ባለቤት ናት። ከግሩም ግጥሞቿ ጋር አብራን ታመሻለች። ትግስት አለምነህ በድጋሚ እንኳን ደህና መጣሽ ወደ ፕሮግራማችን። አመሰግናለሁ በንፋስ በረው ከመሬት እንዳረፉ ቅጠሎች ከጄ የገቡት በቁጥር ጥቂት ናቸው። ይሁን እንጂ በለዛቸው ግን ግሩምና ጥልቀት ያላቸው ናቸው። የተነሱበትን የሚናገሩ ይመስላሉ። ከቱባ ቱባ ግጥሞችሽ ከዚህ ቀደም አንድ ሁለቱን አይቻለሁና እስኪ ስለ መጽሐፎችሽ እናውራ ዛሬ። የዝምታ ጩኸትን በ2004 እንዳሳተምሽ፣ እልልታና ሙሾን በ2008 እንዳሳተምሽ በቀደመ ፕሮግራማችን አስተዋውቀናል። እንዴት ተጻፉ? የመጀመሪያ ስብስቦች የተጻፉበትን ሁኔታ ንገሪን እስኪ። የመጀመሪያ ስብስቦች የጻፍኩት ባህር ዳር ዩኒቨርሲቲ የመጀመሪያ ዓመት ተማሪ ሆኜ ከገባው ጊዜ ጀምሮ ነው፣ የተጠራቀሙ ናቸው። ከዛ በፊት የጻፍኳቸው በስርአቱም የማስቀመጡም ነገር የዛን ያህል ነው። እንዲሁ በአጋጣሚው ነገር ላይ ዝም ብዬ ይታተፋለው ጽፋለው እንጂ በስርአት ሰብስቤ አስቀምጫቸው አላቅሜ በፊቱ የመጀመሪያ ስብስቦችሽ የግጥም መጽሐፍ መድብልነት መብቃታቸው በወጉ ያሻቸው መሆኑ በራሱ ጥሩ ነገር ነው። ያ በሁለት ሺ አራት ዓመተ ምህረት ነው የሆነው። ከዚያ በኋላም ግጥሞች መጽሐፍ ሽንቀጥለሽ በሁለት ሺ ስምንት እልልታና ሙሾን ደረሽ። ስለ መጽሐፎቹ ይዘትም ትኩረት ስላደረግሽባቸውም ጭብጦች ጨምረሽ ንገሪን። እልልታና ሙሾስ እንዴት ተጻፈ? መቼ ተጻፈ? እልልታና ሙሾ ሁለት ሺ አራት የዝምታ ጩኸትን ከጻፍኩ በኋላ ብዙ አስተያየቶች ደርሰውኛል በተለይ ከደራሲያን ከተላላቅ ደራሲያኖች እንደ ዛሻይ ለመለኮት መዋል እንደ ዛሻ ያለ ሙላቱ እንደ ዶክተር በድሉ ያሉ ትልልቅ የምላቸው ጸሀፊያን ብዙ አስተያየት ይሰጠውናል እና ያንን አስተያየት ተጠቅሜ የቻልኩትን ያህል ደግሞ ከዛ የተሻለ ብዬ ያሰብኩትን ነገር እጽፍ ነበረ እና እነሱ ናቸው እንግዲህ ደግሞ ከዛ ከሁለት ሺህ አራት በኋላ ተጠራቅመው ለመጽሐፍነት የበቁት አራት አመት ቆይቼ ሁለት ሺህ ስምንት ነው የዝምታ ጩኸት ነው ያወጣሁት። እንደምታየው እንግዲህ መጽሐፉ በእጅ ስላልደረሰ እንደምታቆ ብዬ ማራት እንኳን ይከብደኛል፣ ግን የዝምታ ጩኸት ብዙ ሰው እጅ ላይ ደርሳለች። ጥሩም ፊድባክ አግኝቼበታለሁ። ብዙም አስተያየት ተቀብዬበታለሁ። መጽሐፉም በሰው ተወዶልኛል። ብዙ ብዙ አገራዊ ጉዳዮች ላይ፣ ባህላዊ ጉዳዮች ላይ ያተኩራል። እስኪ ወጋችንን እናዋዛ በግጥሞች አዳፋ እጆች በሚል ርዕስ የተጻፈች ምጥን ግጥማ ያለው አይኔን የማረከ ማልዶ የፈነዳ ብለሽ ነው የምትንደረደሪባት። እስኪ በእንስት አይን ስለ ውበትም ስለ ህይወትም የሚመስለውን ግጥምሽን ተወጪልን። አዳፋጆችን ታነቢልን? እሺ፣ እሺ ላንብበው። አዳፋጆች አይኔን የማረከ ማልዶ የፈነዳ እሾሀማ ቀንበጥ እንድት ብድሬዳ ትቀሰጠኸኛል ተቀብያሃለው እኔም በተራይ እሾሁን ሲመቅሉ በደሙት እጆቼ ልቤንን ካስል ከራሴ ለይቼ ተቀብለኸኛል። ግን አልደብቅህም፣ ምስት ጋዝኛለሁ እጆች በደሜ ቆሽሾ ስላለ የፍቅሩንም ጠለቅ ያለውንም ስሜት አንባቢው ማግኘት የሚችል መሆኑን እረዳለሁ። ግጥም በራሱ ይናገራል። ግን እስኪ እይታሽን፣ ምልከታሽን እንጋራ። አዳፋ እጆች ስለምንድን ነው? አዎ አዳፋ እጆች ብዙም የምስጥር ነገር የለውም። ግን እንደምታየው እጌ ረዳ ብዙ ምስጢር አላት። እሾህ አላት። በእርግጥ ግጥምን እንደ ተመልካቹ ቢዝ መነዘር ነው የሚሻለው። አንባቢን ጋይድ ማድረግ ብዙ ጊዜ ከደኛል። በሚያነቡበት ጊዜና ቦታ እንኳን ሊለዋወጥ ይችላል። የአንባቢውን ስሜትና የራሱንም ማጋጣሚ መጨመሩ አይቀርም። ያንቺንም መንገድ በስርቆች ለማየት ነው መገፋፋሽ። በግጥሞችሽ ውስጥ ያሳየሻቸውን ግጥሞቹ ከሚናገሩት ትይዩ ያንቺንም ሀሳብ መንገዶች እናይ እንሞክራለን። ሀገራዊ ጉዳዮች ላይ ነው ማተክሮ ብለሻል። ሞረሽ የተባለው ግጥምሽ ቀደም ብዬም ጠቀስ አድርገዋለሁ። በቪዲዮ በሚታይ ግጥም ማንበብ የሚለው ቃል አይገልጸውም፣ ከዛ በላይ ስለሆነ በሀገራዊ ጉዳዮች ላይ ያተኮሩ ግጥሞችን መጻፍ የጀመርሽበት ጊዜ የራስሽን አጻጻፍ ስልት የቀየርሽበት ወይም ትኩረት የቀየርሽበትን ጊዜ ታውቂዋለሽ? ምን አይነት ሁኔታዎች አነቃቁሽ? ስነ ግጥምን ከውበትና ከተፈጥሮ ሻገር ብሎ ጠንከር ወዳሉ ጉዳዮች የመውሰዱን ዝንባሌ መጽሐፍ ርዕስ እልልታና ሙሾ ነው የሚለው። እንደምታውቀው ግጥም ብዙ ጊዜ ስሜት ይፈልጋልና እዚሁ ኢትዮጵያ ውስጥ ነው የምኖረው እና ብዙ ነገሮችን ስለምመለከት ከሁለት ሺህ አራት በኋላ ያለው ስሜት ለእኔ ከዛ መንፈስ እንደወጣ ያደርገኝ። በእርግጥ ህይወት ይቀጥላል፣ ብዙ ነገር አለ። ግን ቢሆንም እማየውን ነው የማሰፈው። ብዙ ጊዜ ሰው ትኩሬቴን የሚሰበው በአጠቃላይ ምሩዬ ነው። ግጥም ህይወትን ይመስላልና በርግጥም ያን ይዘት እንዲኖሩ እንጠብቃለን። ዙሪያሽን የምታዩ ባለ ቅኔ ሲኮን ገጣሚ ሲኮን ደግሞ በተከፈተ ዓይን በተከፈተ ልብ፣ በተለይ ማየትን ይጠይቃልና በግጥሞችሽ ውስጥ ያሳየሻቸውን ግጥሞቹ ከሚናገሩት ትይዩ ያንቺንም ሀሳብ መንገዶች እንድናይ እንሞክራለን። ቋንቋሽ የተለየ ነው፣ ትዕግስት ዛሬ ዛሬ በመንገድ የሚኬድበት የሚመስል ጠለቅ ያሉ ሀሳቦችን ለማንሳትም መሰረት ያላቸው ሰዋሰውም ይሁን የቋንቋውን መሰረቶች ይዘው የሚገለጹበት ነገር እየጠፋ እየባከነ ባለበት ጊዜ ገጣሚያን እንደዚህ ይዛችሁ ስትመጡ የተለየ ስሜት ያሳድራልና በተለይ ቋንቋ ግድ ለሚላቸው ሰዎች። እስኪ ስለ ቋንቋ እውቀትሽ ህትመት ስራዎችሽን ሳይሆን ወደ ኋላ ትምህርት ቤት አንደኛ ደረጃ እያለሽ ሁለተኛ ደረጃ እያለሽም ስነ ግጥምም ተሞነጫጭሬ ከሆነ ለቋንቋ ትሳቢ ከነበረ ነገር ይነስ። አዎ ለቋንቋ ሳቦ ነገር ነበረ። እድገቴም ውልደቴም ጎጃም ደብረ ማርቆስ ከተማ ውስጥ ነው። ተው ልጅ የሚያደግኩት ከአስራ ሁለተኛ ክፍልም የተማርኩት እዛው ነው። ምናልባት ያደግኩበት አካባቢ የሆነ አስተዋጽኦ ሊኖረው ይችላል። ለእኔ ቋንቋ አጠቃቀሜ እና ልክ ነፍ አባቴን ዘመዶች ገጠር ውስጥ ነው የሚኖሩት፣ ጊዜዎቹ ስለዚህ ገጠር ዘመድ ሲሄድ ተከትዬ የሚሄደ ወድ ገጠር ውስጥ ወርዳለሁ። አብሬ እነሱ ሲያወሩ ቁጭ ጊዜ ይሰማለሁ። ሌላው ደግሞ ባህር ዳር ዩኒቨርሲቲ ስማር በእርግጥ እኔ የቋንቋ ተማሪ አልነበርኩ ምንድን ነው ያጠናሽው? አንድ ጓደኛ የቋንቋ ተማሪ ነበረች አብረን ነው አንድ ቤት ነው የምንኖረው፣ እና እሷ የምታመጣቸውን ጽሁፎች እከታተል ነበር። እና ስነ ጽሁፍ ብዙ ጊዜ የሚያስተምራት ዶክተር በድሉ አቅጅራ ነበረ፣ እና የእሱን ጽሁፎች እከታተል ነበር። ያ ምናልባት ተጽዕኖ አድርጎብኝ ሊሆን ይችላል። ይስበኝ ነበር ብዙ ነገር እንጂ ሌላ ጠለቅ ያለ የስነ ጽሁፍ ትምህርት የለኝም ነው ምንድን ነው የተማርሽው? አሁን በኢኮኖሚክስ ነው ነው የተማርኩት። የጓደኛሽን መምህር ታዋቂ ሰው ገልጥሻል፣ ዶክተር በድሉ ዋቅጅራን ግሩም ግጥሞች አላቸው። በግጥም ምርጫዎች ከወጣትም ከአንቺ ከቀደሙትም ከአንቺ ዘመንም በተለየ ስሜት የምትሳቢላቸው ገጣሚያን እነማን ናቸው? ወደ ትዕግስትና ትዕግስት ሥራዎች እንመለስ። ከግጥሞችሽ አንዱን ያንቺን ምርጫ እንስማና ወጋችንን እንቀጥላለን። ያልተፈታቅም ይቅርታ የማታውቅ ጽማም የልጅ ልጅ እግዜሩ ዳልሰማው የባርክልኝ ጸሎት አባችን ወልጅ አልጋይን በራሴ በስስስሰብ ወጀ

ወጣቷ ገጣሚ ትግስት ዓለምነጋር፣ የጀመርነውም ወግ አልተቋጨም። ለዛሬ በሰማንላት የመጨረሻው ግጥም እንሰናበት። በሚቀጥለው ፕሮግራማችን ግን የስነ ግጥምና የህይወት ወጋችንን እንቀጥላለን። ትግስት አመሰግናለሁ። እግዚአብሔር ይስጥልኝ። አሁን የአዲስ አበባው መስኮት ሊከፈት ነው። ደራሲ ዶክተር ከበደ ሚካኤልን ህይወት የሚዘክርበት አንተ የእኛ ሆሜር፣ የእኛ ሼክስፒር፣ የጥበብ ፈርቀዳጅ ዋልታና ማገር የፑሽኪን ጓደኛ ለፓስካል ወዳጁ ዲዮጋኔትም ሳይዞ ያገኘህ ከደጁ ገትና ላፎንቴን ሩሶና ሞልየር የምታደንቃቸው ፕላቶና ዴካርት ሂጎና ቮልቴር የምታከብራቸው የዓለም ሊቃውንት የጥበብ ምንጮች። እነርሱ እኮ ናቸው ያንታቻዎችን። ያንሳሃል ውዳሴ፣ ያንሳሃል ሙገሳ፣ በአድናቂ አንደበት ሁሌ ብትወሳ። የማትሞት ሰው ነበርክ የማትቀበር የግጥሙ ፏፏቴ፣ የቅኔው ባህር። አዲሱና ሉላ የዛሬው የጥቅምት ወር መጨረሻ መስኮቴ ሲከፈት ይዤ የገባሁት የስመጥሮን ደራሲ ገጣሚ፣ ተርጓሚና ባለቅኔ የዶክተር ከበደ ሚካኤልን ግጥም ነው። የተማረ ሆኖ እውቀቱን የማይገልጥ ባለጠጋ ሆኖ ለድሃ የማይሰጥ ድሃ ሆኖ መስራት የሚጠላ ልቡ ሦስት ፍሬ ቢሶች ለምንም አይረቡ ይሏቸዋል። ከበደ ሚካኤል ከአዲስ አበባ መቶ ሰላሳ አምስት ኪሎ ሜትር ርቀት ሰሜን ሸዋ ደብረ ብርሃን ዙሪያ ገርም ገብርኤል አካባቢ መወለዳቸውን ያጫወተኝ የደብረ ብርሃኑ አሜክስ ኤሌክትሮኒክስ ባለቤት አቶ አማረ ፍስሐ ነው። ስለ አቶ ከበደ የተጻፈ መጽሐፍም ሰጥቶኛል። ወንድሙ ነጋሽ መምህር ጋዜጠኛ ነው። ከበደ ሚካኤልን ባጭሩ እንዲህ ይገልጻቸዋል። ከበደ ሚካኤልን በአካል ያወቅኳቸው አለቃዬ ሽፈራው መንገሻ የዛሪት ዋና አዘጋጅ እስቲ ፈልጋቸው። ይህን ሰሞን ተበሳጭተዋል በኃይል ከቤታቸውም መጽሐፍቶቻቸውን ሁሉ አውጥተው አቃጥለዋል ሲለኝ፣ የት ነው ያሉት ስል ቱሪስት ሆቴል ነው አለኝ። ቱሪስት ሆቴል ሲሄድ በስልሳ አምስት ዓመተ ምህረት የወንድማቸው ልጅ አሁን የት እንዳለ አላውቅም፣ ዩኒቨርሲቲ አብረን እንማር ነበርና አንድ ቅዳሜ ቀን ጠዋት እሳቸው መኪና ይዘው መጥተው እሱን ሊወስዱ ሲሉ ያሁን ለአጎቴና አስተዋውቀ አለኝ። ያኔ ነው መጀመሪያ አየኋቸው በመጽሐፍት አውቃቸው ሰውዬ ባይኔ ንባ ሳያቸው በጣም ደሳለኝ ወጡ ከመኪና አጭር ካፖርት እንደው ጉርድ የሆነ አጭር ካፖርት ይለብሳሉ ፊታቸው ሁሌ ጊዜ አንድ አይነት ነው ክብ ነጭ ጸጉራቸው የሚያድግ አይደለም እንዲሁ ታታች ያለ ነው አይናቸው ጎዳ ጎዳ ያለ ነው አየኋቸውና ዝቅ ብዬ ቀይ ናቸው ጨበጥኳቸው አንተም ትማራለህ እዚህ ትንሽ ክሱ እሻላለሁ ስራ ሰርችን የገባሁትና አሁ አልኳቸው በጣም ከዛ ወዲያ አላየኋቸውም። የዛሬ ኢትዮጵያ ተመድቤ ከኢትዮጵያ ሬዲዮ ወደዛ ስራ ነበርና እዛ ከሽፈራ ወንግሻ ጋር አብሬ ስራ የሳቸውን ሁኔታ ስንቶ ነበርና እንዴት ቀበሌዎች ቤታቸው እንደወሰዱባቸው እቃቸው፣ ምንጣፋቸው፣ መጽሐፍት እንዴት እንደተጎሳቆሉባቸው ያው ላይ ነበር። ከበደ ሚካኤል በህይወት ዘመናቸው መጨረሻ ላይ ብዙ ተንገላተዋል። ቤት እያላቸው እንደሌላቸው ተወርሶባቸው ከቦታ ቦታ ተንከራተዋል። አንዴ ቱሪስት ሆቴል፣ አንዴ ጣይቶ ሆቴል እንዲህ እንዲህ እያሉ ነው የመጨረሻ ህይወታቸውን የገፉት። እይከብር ነቢይ በሀገሩ ነቢይ በሀገሩ አይከበርም ይላል። መቼም ቢሆን ሳይደግስ አይጣላምና ዶክተር ሀይሌ ወልደ ሚካኤል ከዚህ ዓለም በሞት ተለይተዋል። እንዲሁም ኢንጂነር ታደለ ብጡል ክብረት፣ ሌሎችም ቤተሰቦቻቸውን ጨምረው የከበደ ሚካኤልን ህይወት ለመታደግ ብዙ ጥረት አድርገዋል። ታመው በነበረበት ጊዜ ካጠገባቸው አልተለዩም። ማዕከልም በስማቸው እንዲቋቋም አድርገዋል። እነዚህ ማዕከላት እንዴት ነው የሚሰሩት? በምን ሁኔታ ላይ ነው ያሉት? ወደፊት የምናያቸው ይሆናል። በተለይ ኢንጂነር ታደለ ብጡል ክብረት ውልታና ውይይት የተሰኙ ሁለት መጽሐፍትን በከበደ ሚካኤል ህይወት ዙሪያ ጽፈዋል። ፍቅረ ድንግል በየነ የተባለ ገጣሚ ደግሞ በግጥም ሚዛን ላይ ያም ወጣ ወረደ ከሁሉም ከሁሉም ከበደ ከበደ ብሏቸዋል። ድንቅ ነው። ከበደ ሚካኤል መኩሪያ የህይወት ታሪክ መጨረሻ ላይ ካረፉ በኋላ ሲነበብ ህይወቴን በሙሉ አልጋ ላይ ታስሬ ታምሜ ስማቅቅ ስንገላታ ኖሬ ስራዬን ጨርሼ ይኸው ዛሬ ገና እንቅልፌን አግኝቼ ማረፌ ነውና የምትሄዱ በዚህ በመቃብር ቦታ እንዳትቀሰቅሱኝ እለፉ በእርጋታ ብለዋል ከበደ ሚካኤል የዛሬ አስራ ዘጠኝ ዓመት ነው ያረፉት በሺህ ዘጠኝ መቶ ዘጠና አንድ ዓመተ ምሕረት ዘንድሮም እንግዲህ ከተወለዱ አንድ መቶ አንድ ዓመት ሆነ አበቃሁ አድማጮቻችን ተሳተፉ እንላለን። በተለያዩ በቀረቡ ዝግጅቶቻችን ላይ አስተያየቶቻቸውን ያደርሳሉ። ከፊሉ ቀደም ብለው ራዲዮ መጽሔት ተመልሶው ከመምጣቱ በፊት ይደርሱንና ቀድሞ ይተላለፋሉ። ነገር ግን እንደደረሱን እናስታወቅ። በአየር ላይ የዋሉትንም ያልዋሉትንም አድማጮቻችን እናመሰግናለን። አነጋጋሪ በሆኑት ደግሞ እንደ አገር ጉዳይ ባለው ላይ የእናንተ የአድማጮቻችን ዝግጅት ነውና አስተያየቶቻችሁን እናፍቆት እንጠብቃለን። ከሁልም ያላስተላለፍ ነው ይኖራል እና አድማጮቻችን በዛ ተስፋ ሳይቆርጡ አስተያየት እንዲልኩልን እናበረታታለን። ባቀረብናቸው ዝግጅቶችም ሆነ በሌሎች አነጋጋሪ ጉዳዮች ዙሪያ ሃሳባችሁን ልታደርሱ የፈቀዳችሁ አድማጮች እናም ድምፃችሁን መልሰን እናሰማ ዘንድ ለተሳትፎ በድጋሚ ተጋብዛችኋል። ለራዲዮ መጽሔት ስትሉ አዎን፣ ተግታችሁ ጻፉልን፣ ደውሉልን። የስልክ ቁጥራችንን እናስታውስ፣ 2022059942 የውስጥ መስመር 14፣ ኢሜይል ደግሞ ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ትጽፋላችሁ። ደብዳቤ ደብዳቤ ዛሬ ዛሬ ቀርቷል። ለሁሉም የደብዳቤው መንገድ ለቀናችሁ አሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የራዲዮ መጽሔት አዘጋጆች አድራሻ 330 ኢንዲፔንደንስ አቭኒው ኤስደብሊው ሳውት ዌስት ለማለት ነው። ዋሽንተን ዲሲ 20237 ላኩልን። አሁን ወደ ማጠናቀቁ ልኔ ነው ከጀመርን የጥላሁን ገሰሰ ውሸት ለመናገር አይሻም ምላሴ፣ ለእውነት ትሞታለች አልሳሳም የማጠቃለያ ዜና እናነባለን። የዚምባብዌ ገዢ ፓርቲዛኑ ፒኤፍ ፕሬዚደንት ሮበርት ሙጋቤ እስከ ነገሰኛው እኩለ ቀን ባለው ጊዜ ውስጥ ከስልጣን እንዲወርዱ፣ አልበለዚያ ግን ክስ እንደሚመሰረትባቸው በመግለጽ የጊዜ ገደብ ሰጥቷቸዋል። ኳላላምፖር ውስጥ ዛሬ በተካሄደው የሲህ ሀገሮች የክሪከት ጨዋታ የዋንጫ ማጣሪያ ውድድር አፍጋኒስታን ፓኪስታን እናሸንፋለች። አፍጋኒስታን ስታሸንፍ የመጀመሪያ ጊዜ ነው ተብለዋል። በጦርነትና በህውከት በታመሰች ሀገር የደስታ ፍንጥቅ ተደርጎ ታይቷል። የአፍጋኒስታን ቡድን ከተመደበለት አምሳ 248 ዙር አግኝቷል። የፓኪስታኑ ግን ኢላማውን ለመምታት ሲያባርር ከ63 በ23 ላይ እንዲወጣ ተደርጓል። የአፍጋኒስታን ቡድን በ185 ስፋት ሊያሸንፍ ችሏል። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ የክሪኬት ጨዋታን አስመልክቶ ያለን መጻኤ እድል ብሩህ መሆኑን ወጣቶቻችን አሳይተዋል ሲሉ በትዊተር ደስታቸውን ገልጸዋል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ19ና በ22 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራሙ አቀናባሪ ንጉሶ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ በእኛ በኩል በዚሁ እንሰናበታለን። ሰላም ሰላም፣ ተናደር